የግንቦት ሰባት የፍትህ የነፃነትና የዴሞክራሲ ንቅናቄ ዋና ጸሐፊ የነበሩት አቶ አንዳርጋቸው ጽጌ ባለፈው ዓመት ሰነዓ አውሮፕላን ጣቢያ ላይ ወደ ጉዞ መዳረሻቸው የሚወስዳቸውን አውሮፕላን እየተጠባበቁ እንዳለ በቁጥጥር ስር ውለው ነበር። ወደ ኢትዮጵያ ተወስደው ለእስር የተዳረጉት የእንግሊዝ መንግስት የዜጋውን የአቶ አንዳርጋቸው ጽጌ ደህንነት እንዲከታተልና እንዲያስፈታቸውም የመብት ተከራካሪ ድርጅቶችና በተለይ በውጭ የሚኖሩ ኢትዮጵያውያን እየጠየቁ ቢሆንም እንግሊዝም ሆነ ስ ሌሎች የምዕራብ መንግስታት ግን ለጉዳዩ ተገቢውን ትኩረት አልሰጡትምም በመባል ሲወቀሱ ቆይተዋል። ባለፈው የሰኔ ወር ግን የእንግሊዝ የውጭ ጉዳይ ሚኒስትር ሚስተር ፊሊፕ ሃሞንድ የአቶ አንዳርጋቸው ጽጌ እስርና አያያዝ የሁለቱን አገሮች መልካም ግንኙነት ሊያሻክረው እንደሚችል ለኢትዮጵያዊው አቻቸው ዶክተር ቴዎድሮስ አድሃኖም ማሳሰባቸው ታውቋል። ከዚያ ወዲህ ደግሞ የእንግሊዝ የአሜሪካና የአውሮፓ ፓርላማ አንደራሴዎች የፈረሙበትና አቶ አንዳርጋቸው ጽጌ እንዲፈታ የሚጠይቅ ደብዳቤ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተላከ መሆኑን የተለያዩ የዜና አውታሮች ዘግበዋል። የአውሮፓ ሕብረት በተጻፈው ደብዳቤ ይዘትና በተገኘው ምላሽ ላይ ያለውን አስተያየት እንዲሰጥን ላቀረብነው ጥያቄ ቃል አቀባይ ዳንኤል ፑጊስ በኢሜይል በሰጡት ምላሽ ከአውሮፓ ፓርላማ፣ ከአሜሪካና ከእንግሊዝ የተወሰኑ የፓርላማ አባላት ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ደብዳቤ እንደጻፉ እናውቃለን። የአውሮፓ ሕብረት ግን እስካሁን በጉዳዩ ገና መግለጫ አላወጣም በማለት ተጨማሪ መግለጫ ከመስጠት ተቆጥበዋል የአቶ አንዳርጋቸው ጽጌን ስር በሚመለከት የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም አቶ አንዳርጋቸው በጥሩ ሁኔታ የተያዙና እንደውም መጽሐፍ እየጻፉ መሆናቸውን ማሰማታቸው የሚታወስ ሲሆን ቤተሰቦቻቸውና የመብት ተከራካሪ ድርጅቶች ግን አቶ አንዳርጋቸው ብቻቸውን በማይታወቅ ቦታ እንደታሰሩና ጠያቂም እንደማይፈቀድላቸው በመግለጽ አሁንም ጩኸታቸውን በማሰማት ላይ መሆናቸው ታውቋል አቶ አንዳርጋቸው የ1997ቱን ምርጫና የቅንጅትን እንቅስቃሴ ተከትሎም በ2002 ዓ ም የኢትዮጵያ ፍርድ ቤት በሌሉበት የሞት ፍርድ በይኖባቸው እንደነበርም አይዘነጋም። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ